አቶ ኃይለማርያም ደሳለኝ ኢትዮጵያን የመሩበት የመጀመሪያው ዓመት የጠቅላይ ሚኒስትር ሥልጣን የተሸረሸረበትና መንግሥትም ሹም ሽር በማድረግ የተጠመደበት ነው ሲሉ አንዳንድ አስተያየት ሰጪዎች ተናግረዋል። ሀገሪቱን ለረጅም ዓመታት ካስተዳደሩት መለስ ዜናዊ ሕልፈት በኋላ የነበረውን ሽግግር በብቃት መርተዋል፣ የተጀመሩ የልማት ሥራዎችንም አስቀጥለዋል ሲሉ የተናገሩም አሉ። እስክንድር ፍሬው ከአዲስ አበባ ተከታዩን ልኮልናል። የቀድሞው የዩኒቨርሲቲ መምህር ኃይለ ማርያም ደሳለኝ ፖለቲካዊ እድገታቸው ፈጣን፣ ወደ ሀገር መሪነት የመጡበት ሂደትም አጭር የሚባል ነው። በርካታ ብሔረሰቦችና ከ15 ሚሊዮን ህዝብ በላይ የሚኖርበትን የደቡብ ክልል በምክትል ፕሬዝዳንትነት ሲመሩ፣ የዚያን ጊዜው ፕሬዝዳንት አባተ ኪሾ በሙስና ወንጀል ተነሱ። ያኔ ኃይለ ማርያም የክልሉ ፕሬዝዳንት ሆነው ተመረጡ። በፌዴራል መንግስት ከጠቅላይ ሚኒስትሩ አማካሪነት እስከ ፓርላማ ተጠሪ ሚኒስትርነት በተለያዩ ኃላፊነቶች አገልግለዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው ሲሾሙ በፍጥነት ወደ ሀገር መሪነት እንደሚመጡ የጠበቀ አልነበረም። የዚያን ጊዜው ጠቅላይ ሚኒስትር መለስ ዜናዊ ድንገተኛ ሞት ግን በፍጥነት ወደዚሁ ኃላፊነት አመጣቸው። በነገራችን ላይ የአሁኑ የናይጄሪያ ፕሬዚዳንት ጉድላክ ጆናተን ወደ ሀገር መሪነት የመጡበት መንገድ ከክልል እስከ ፌዴራል አቶ ኃይለማርያም ደሳለኝ ከመጡበት ሂደት ጋር ተመሳሳይ ነው። በርካቶች በግል ባህሪያቸው የሚያደንቋቸው አቶ ኃይለማርያም እንደ ሀገር መሪ ግን ገና እየተፈተኑ ነው። በምክትልነት በተጠባባቂነትና በኋላም በጠቅላይ ሚኒስትርነት ኢትዮጵያን ማስተዳደር ከጀመሩ እነሆ አንድ ዓመት ሊሆን ተቃርቧል። ይህንን የመጀመሪያ ዓመት እንዴት ገመገሙት? ቪኦኤ ያነጋገራቸው የአዲስ አበባ ነዋሪዎች የተለያዩ አስተያየቶችን ሰጥተዋል። ሀገሪቱን ለረጅም ጊዜ ከመሩት ከአቶ መለስ ዜናዊ በኋላ ያለውን ሽግግር በብቃት እየመሩ መሆኑን የተናገሩ አሉ። የአፍሪካ ሕብረት የወቅቱ ሊቀመንበር መሆናቸው ያሳደረባቸውን ተጨማሪ ጫና ተቋቁመው ኃላፊነታቸውን እየተወጡ ነው ብለዋል። እነዚህ አስተያየት ሰጪዎች ስማቸውን ያልገለጹት የቤት እመቤት አንዷ ናቸው። አባይም ይኸው በስራ ላይ ነው እያየን ነው። ሁኔታዎች ሁሉ በሂደት ላይ ናቸው። ጠቅላይ ሚኒስትሩ በፊት የጀመሩትን እራያቸው እያየን ነው መልካም ነገር አለው። በቃ ሂደቱ እየቀጠለ እንደሆነ ነው እናያለን። በሚዲያም አዲስ በቃ ልዩ ነገር መቼስ ያው እናያለን። ወደፊት መልካም ነገር ነው። የአቶ ኃይለማርያምን አስተዳደር ለመገምገም አንድ አመት በቂ አይደለም ሲሉ የገለጹም አሉ። በእሳቸው አመራር ስር ያየሁት ሁኔታ ባለፉት አንድ አመታት ያው ሀገሪቱን በመልካም አስተዳደር መምራት ጥሩ ሁኔታ ተገንዝቢያለው። ነገር ግን ቢሆንም ጊዜው አንድ አመት እንደመሆኑ በዚህ አንድ አመት ያሳዩት ሁኔታ በቂ ነው ለማለት አይቻልም። በአብዛኛው ሽምሽሮች ሲያካሄዱ ይታያል። የተለያዩ ባለስልጣናትን እያነሱ እንደገና መተካት በተጨባጭ በሙስና የሚተያዙ ሰዎች ይኖራሉ። ከዛ ውጭም ደግሞ እንደዚህ በጠርጣሪም በምንም ሰዎችን እያነሱ መተካት የሚል ሁኔታ ይታያል እና በጥቅሉ ስመለከተው ለምሳሌ ትምህርት ሚኒስተሩን አቶ ደመቀ መኮንንን በማንሳት አቶ ሽፈራው ሽጉጤን ከደቡብ እና በአጠቃላይ ሁኔታ በዚህ አንድ አመት ውስጥ ይሄ ነው ብሎ ለመገመት አስቸጋሪም ቢሆንም እስካሁን ያለው ሁኔታ ግን ደህና ይመስላል። የህግ ባለሙያ እንደሆነ የገለጸልኝ ሚኬያስ ከበደ ሁኔታዎችን የገመገመው ከኋላ በመነሳት ነው። እስከ 1990ዎቹ መጀመሪያ ኢህአዴግ ይከተል የነበረው የጋራ አመራር መርህን እንደነበር አስታውሷል። በህዋት ውስጥ ከተፈጠረው ክፍፍል በኋላ ግን አቶ መለስ ዜናዊ የበላይ ሆነው መውጣታቸውን ጠቅሷል። ከእርሳቸው ሞት በኋላ የጋራ አመራር መርህ ተመልሶ መምጣቱ መነገሩን አቶ ኃይለማርያም ራሳቸውም ይህንኑ በንግግራቸው መጠቆማቸውን አስረድተዋል። ይህም ሆኖ የአሁኑ ጠቅላይ ሚኒስትር አቶ መለስ ከህዋት ክፍፍል በፊት የነበራቸውን ስልጣን ያህልስ አላቸው ወይ ሲልም ይጠይቃል። ሁለት ተጨማሪ ሰዎች በምክትል ጠቅላይ ሚኒስትርነት ማዕረግ መሾማቸውና ሌሎች የካቢኔ ሽግሽጎችም የእርሳቸውን ስልጣን የሸረሸሩ ናቸው ይላል። ከአቶ መለስ ሞት ጀምሮ የነበሩ ሂደቶችን በማስታወስ ያብራራል። ጠቅላይ ሚኒስትሩ ሞቱ። አደናጋሪ የሆኑ መልእክቶች ነበሩ። ለኢትዮጵያ ሕዝብ ሲተላለፈ የነበረው ሰውየው ከሞቱ በኋላ ሊረከቡት ይገባ ነበር ቦታው። ሲባል የነበረው ግን ምን ነበረ? አንዴ አጠራሩ ራሱ ምክትል ጠቅላይ ሚኒስትር ሌላ ጊዜ ጠቅላይ ሚኒስትር እያሏቸው ተጠባባቂ ጠቅላይ ሚኒስትር ተጠባባቂ ጠቅላይ ሚኒስትር እያሉ የሚያደናግር መልእክት ይዘውልን መተው ነበር በወቅቱ። አሁን ላይ ደግሞ መጀመሪያ ላይ በአቶ መለስ ራዕይ መሰረት ነገሮች ይቀጥላሉ ብለው ነው ያሰቡት። ካቢኔው እንደነበረ ይቀጥላል ተብሎ ነበር ሲነገር የነበረው ግን ህወሓት ውስጥ ካለው ፍትጊያ አንጻር ፓወር ባላንሱ ወደዚህና ወደዚህ በሚመጣበት ጊዜ ሰውየው ወዴት እየተላተሙ እንደሆነ ታያለ ስመለከተው። የቡድን አስተሳሰብ አሁን ላይ የመጣ ነው ብዬ መናገር፣ አንድ ሰው ግን ጎልቶ እየወጣ አይደለም። ኃይለ ማርያምንም ጨምሮ፣ ሌላ ምንም ሰው ጨምሮ፣ አንድ ሰው ጎልቶ እየወጣ አይደለም። ሪሸፍልመንት ነው አጠቃላይ ያደረጉት። ካቢኔውን እንዳለ አዋቅረውታል። አቶ በረከት ስምኦንን አሁን እያየናቸው አይደለም። ይሄ የአቶ ኃይለ ማርያም ደሳለኝ የግል ተነሳሽነት የወሰኑት እንደ ጠቅላይ ሚኒስትር ነው ወይ ብለን ስንጠይቅ፣ አይመስለኝም። ከጀርባ ግፊት ያለ ነው ይመስለኝ አጠቃላይ ግምገማዬ ኢኮኖሚው ወርዷል። ከአቶ መለስ በኋላ የፓወር ስትራግል እንዳለም ያሳያል። የስልጣን ሽኩቻ ሽኩቻ እንዳለ ይሰማኛል። በአዲስ አበባ ዩኒቨርሲቲ የአራተኛ መተማሪ የሆነው ዘካርያስ ጌታቸው ሌላው አስተያየት ሰጭ ነው። አቶ ኃይለ ማርያም በአቶ መለስ እንጂ በራሳቸው መንገድ አልሄዱም ይላል። ከምንም የተሻሻለ ነገር የለም፣ እሳቸው በሄዱበት አካሄድ ስለሆነ፣ እንደውም እኔ አዲስ ጠቅላይ ሚኒስትር ሲመጣ አዲስ ነገር ይመጣል ብዬ ነበር ያሰብኩት። ግን ምንም አዲስ ነገር የለም፣ ያው ባለበት ነው የሄደው ሁሉ ነገር። ስለዚህ አሁንም ያው መሻሻል አይኖርም ጠቅላላ ፓርቲው ካልተቀየረ የአንድ ሰው መለወጥ ብቻ አገሪቱን ላይ ለውጥ ያመጣል ብዬ አላስብም። የአቶ ኃይለማርያም የስልጣን ዘመን ከቀድሞው ጠቅላይ ሚኒስትር የተለየ እንደማይሆን ኢህአዴግና መንግስት የጠቆሙት ቀደም ብለው ነው። የጠቅላይ ሚኒስትሩ ቃል አቀባይ ሰሞኑን ለቪኦኤ ሲናገሩም እርሳቸው እየፈጸሙ ያሉት በፓርቲያቸው የጸደቀውን ፖሊሲ ነው፣ ለውጥ የጠበቁ ካሉ ያዝናሉ ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ